የባለብዙ ቀለም ሐሳቦች መናሪያ፣ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። የዩናይትድ ስቴትስ እና በሌሎች አውሮፓ ሀገራት የሚገኙ አስር ኢትዮጵያውያን ሀያ ሺህ መጽሐፍት ወደ ኢትዮጵያ ሊልኩ ነው። ሊላክ መንገድ ላይ ያለው መጽሐፍት ወደ ሀያ መጽሐፍ ነው። ለአስር ትምህርት ቤቶች እና ለአምስት አዳዲስ ዩኒቨርሲቲዎች ነው መጽሐፎቹ የሚላኩት። ዶክተር ይሁን ድሌ በቴክሳስ ኤ ኤን ኤም ዩኒቨርሲቲ ተባባሪ የጥናት ሳይንቲስት ናቸው። በጋቢና ይዘናችኋል። የገበጣ ጨዋታ ወደ ኮምፒውተር ላይ የቀየረ ወጣት በእንግድነት ይዘናል። ደግሞ ኢትዮጵያ ውስጥ ማንኛውም አይነት ስታርታፕ ላይ ያለው ችግር ኢንቨስትመንት መጀመሪያ ላይ ማግኘት መረጃ፣ ዳታ ይ አሳይተህ እንደዚህ እንደዚህ ማድረግ እችላለሁ ብለን ታሳየው ዳታ ይ የቅኔ ቴክኖሎጂ መስራችና ዋና ስራ አስኪያጅ አቶ ዳዊት አብርሃምን ሰማችሁት። ሙሉ ዘገባ ቆየት ብሎ ይደመጣል። እስከ ፕሮግራማችን ማብቂያ አብራችሁን ቆዩ። ይህንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና አብታሙ ስዩም አብረናችሁ እንቆያለን። አሁን ወደ ቀዳሚው ዘገባ እንሻግራለን። በዩናይትድ ስቴትስና እና በሌሎች አውሮፓ ሀገራት የሚገኙ አስር ኢትዮጵያን ሀያ ሺህ መጽሐፍትን ወደ ኢትዮጵያ ሊልኩ ዝግጅታቸውን ማጠናቀቃቸውን ገለጹ። ቡክ ፎር አፍሪካ ከተሰኘው ግብረሰናይ ድርጅት ጋር በመተባበር የተሰበሰበው 260 ሺህ የአሜሪካ ዶላር የሚያወጡ የትምህርት መጽሐፍት ለአስር ትምህርት ቤቶች የሚላኩ እንደሆነ አስተባባሪዎቹ ተናግረዋል። ፂዮን ግርማ ዝርዝር አላት። ዶክተር ይሁንድሌ በቴክሳስ የኤንደም ዩኒቨርሲቲ ተባባሪ የጥናት ሳይንቲስት ናቸው። መኖሪያቸው ዩናይትድ ስቴትስ ቢሆንም ከተለያዩ በጎ አድራጎት ድርጅቶችና ግለሰቦች ጋር በመተባበር ለኢትዮጵያውያን ተማሪዎች ድጋፍ ያደርጋሉ። ድጋፉን የሚሰጡት ደግሞ ብቻቸውን እንዳልሆነ አበክረው ይናገራሉ። እርሳቸውን ከመሰል አስር ወዳጆቻቸው ጋር ተባብረው በተለያየ መንገድ ባደረጉት ጥረት ሀያ ሺህ መጽሐፍት መንገድ ላይ ናቸው ይላሉ። መጀመሪያ ላይ አንድ ቦርዲንግ ስኩል በአንድ ግለሰብ ወሎ ደሴ አካባቢ ሊሰራ ነው ሲባል ሰማን እና ከዛ እንደ ግለሰብ ለምንኛ እስከዚህ ከየላይብራሪዎቹ እኔ እዚህ የምሰራው ቴክሳስ ኤ ኤንድ ኤም ዩኒቨርሲቲ ነው እና ዩኒቨርሲቲዎች መጽሐፍ ዶኔት ያደርጋሉ። ላይብራሪዎችም አሉ እንደዚህ ዶኔት የሚያደርጉ እና ይሄን መጽሐፍ ለምን አሰባስበን አንልክም እና ዩኒቨርሲቲዎቹ ሀይ ስኩሎችም አሉ እና አንዳንድ ቤተ መጽሐፍቶችም መጽሐፍ እንደሚለግሱ ስንሰማ ለምን ከዚህ አሰባስበን ወደ ኢትዮጵያ ለዚህ አዳሪ ትምህርት ቤት አንልክም ተባባልን። ከዛ በኋላ ጀመር ነው እና እንደውም ፌስቡክ ላይም ለጠፍነና ጥሩ መልስ ነበር ያገኘን። ብዙ ሰው እኔም እንዲህ አይነት መጽሐፍ አለኝ የግሌን መጽሐፍ ሰጣለሁ የሚል ተነሳሽነት አየን። ከዛ በኋላ ግን መጽሐፎቹን መሰብሰቡ መላኪያው የተለያዩ ነገሮች በጣም እየከበዱ ሲመጡ ሌላ ኦፕሽን የለም ወይ ብለን ሌላ አማራጭ የለም ወይ ብለን ስናፈላልግ ቡክስ ፎር አፍሪካ የሚባል ግብረሰናይ ድርጅት አለ። ይሄ ግብረሰናይ ድርጅት መጽሐፎችን ወደ አፍሪካ በነፃ የሚልክ ድርጅት ነው። ግን ከዚህ ነገሮችን የሚያሳልጥ ድርጅት ወይም ግለሰብ ይፈልጋል። እንደገና ደግሞ ኢትዮጵያ መጽሐፎችን ተቀብሎ በቦታው የሚያደርስ ግለሰብ ወይም ድርጅት ይፈልጋል። ታክስንም ግብር መሬት ላይ መክፈል ይጠይቃል። ከዛ በኋላ ያየ ነው። ከቡክስ ፎር አፍሪካ የምናገኘው መጽሐፍ በጣም ብዙ ነው እና ብዙ ሀይስኩሎችን ሊያዳርስ የሚችል ነገር ግን የተወሰነ ክፍያ ደግሞ ከዚህ የሚያደራጀው ሀይል ወይም ኢትዮጵያ ያለው ሀይል መክፈል አለብ በአጠቃላይ ስንት መጽሐፍ ነው ሊላክ መንገድ ላይ ያለው? ሊላክ መንገድ ላይ ያለው መጽሐፍ ወደ ሀያ ሺህ መጽሐፍ ነው። ለአስር ትምህርት ቤቶች እና ለአምስት አዳዲስ ዩኒቨርሲቲዎች ነው መጽሐፎቹ የሚላኩት። መጽሐፎቹ በሳይንስ፣ በሂሳብ እና በኢንግሊሽ ሊትሬቸር የሃይስኩሎቹ ማለት ነው። የዩኒቨርሲቲዎቹ ደግሞ በኢንጂነሪንግ ኤንድ ሳይንስ እና በኮምፒዩተር ሳይንስ ዘርፍ ነው ያሉት ማለት ነው። አሁን ተጭነዋል፣ መንገድ ላይ ናቸው። ምን ላይ ናቸው ያሉት? አሁን የቡክስፖር አፍሪካ ስቶር ያለው አትላንታ ነው። ኦሬዲ መጽሐፎቹ ሌብል ተደርገው ሰሞኑን ይላካሉ። አልቋል ኦሬዲ። የት ናቸው እነዚህ አስር ትምህርት ቤቶች? ጂንካ አለ አርበኞች የሚባል ትምህርት ቤት፣ ደብረ ብርሃን መርሃ ቤቴ ያለ ሀይስኩል አለ። ከዛ ደብረ ኤልያስ አማኑኤል ትምህርት ቤት ፈረስ ቤት ቅራቅራ የሚባል ጋይን ላሊበላ ቆቦ እና ደሴ ያልኩሽ እንዴት መረጣችኋቸው ትምህርት ቤቶቹን ትምህርት ቤቶቹን እንዴት መረጥናቸው በጣም ሪሞት ሩቅ ቦታ ያሉ ከመንገድ ወጣ ብለው ያሉ እና የመጽሐፍ አቅርቦታቸው በጣም ዝቅተኛ የሆነ ለምሳሌ የቅራቅራ ትምህርት ቤት ፌስቡክ ላይ ይህንን ፕሮጀክት በምናስተዋውቅበት ጊዜ ሰዎች ደብዳቤ ጻፉልን። የእኛ ትምህርት ቤት በጣም በመጽሐፍ የሌለው እና ግን ረጅም ዕድሜ ያለው ትምህርት ቤት ነው እና እባካችሁ ስትተባበሩን የሚል ደብዳቤ ጻፉልን። ከዛ በኋላ የምናውቃቸውን ሰዎች ስንጠይቅ እውነትም ያ ትምህርት ቤት በጣም የተጎዳ ትምህርት ቤት ነው። የጋይንት ትምህርት ቤትም እንደዚህ እዛ ያሉ ጋይንት የተማሩ ልጆች የእኛን ትምህርት ቤት ብትረዱት እንዲህ አይነት ችግር አላሉ ደብረ የደብረ ኤልያስ የተወለዱ ልጆች እንዲሁም ትምህርት ቤታቸውን ለመርዳት ገንዘብ የሚያሰባስቡበት ፕሮሰስ እንዳለ እና የተወሰነም ሊረዱን እንደሚችሉ እንደዚህ ወጣሁልን የፈረስ ቤትም እንደዛው ይህንን ሂደት ለማከናወን ወደ አስራ ስድስት ሺህ አሜሪካን ዶላር ያስፈልግ እንደነበር የገለጹት ዶክተር ይሁን ይህንንም ገንዘብ በኦንላይን በተሰበሰበ እና ግለሰቦችና ለትርፍ ያልተቋቋሙ ድርጅቶች በአጠቃላይ በብዙ ሰዎች የጋራ ተሳትፎ ተሰብስበዋል ብለውናል። እነዚህ መጽሐፍት ይደርሳቸዋል ከተባሉ ትምህርት ቤቶች አንዱ የቅራቅራ ሁለተኛ ደረጃ ትምህርት ቤት ሲሆን የጠገዴ ወረዳ ትምህርት ቢሮ ኃላፊ አቶ ዋኘው ደሳለኝን በስልክ አነጋገራቸው ነበር። ሮቃ ማለት ጠገዴ ላይ እንግዲህ በረሃው አካባቢ የሚገኝ ትምህርት ቤት ነው። ቅራቅር ማለት ደግሞ የጠገዴ ወረዳ ዋና ከተማ ከተማው ላይ ያለ ትምህርት ቤት ነው። ለእነዚህ ትምህርት ቤቶች አጋዥ መጽሐፍት እንደሚደርሳቸው በስልክ እንደተነገራቸው እና በዚህም መደሰታቸውን ገልጸው መጽሐፍቱ እንደተባለው ከደረሱ ጠቀሜታቸው ከፍተኛ ነው ብለዋል። መሰለሽ ያው ትምህርት ቤት ላይ የተማሪ መማሪያ መጽሐፍ አለ። መምህሩ በዛ መማሪያ መውጣት መሰረት ያስተምረዋል ነገር ግን ተማሪዎች ከመምህሩ ውጭ ባላቸው ጊዜ ከመደበኛ ትምህርቱ በተጨማሪው ለተጨማሪ እውቀት የሚያግዟቸውን መጽሐፍቶች ናቸው። አጋዥ መጽሐፍ ላይብሬሪ ተቀምጠው በትርፍ ጊዜያቸው የሚያነቡበት ከ- ከመጽሐፍ በበለጠ የተሻለ አቅም ለማሳደግ በሰፋ ሁኖ የተዘጋጁ አጋዥ መጽሐፎች ናቸው። ስለዚህ ለተማሪው ከመምህሩ ውጭ የተሻለ ውጤት ለማገኘት የሚያግዙ የተሻለ መጽሐፎች ናቸው። አገ መጽሐፍ ሚባል ተስተምስም ምንነግረውኛል። ስለዚህ ያለው ጠቀሜታ ይህን ነው የሚመስለው። ዶክተር ይሁን በቀጣይም ለሌሎች ትምህርት ቤቶች ተጨማሪ መጽሐፍትን የማሰባሰብ ፍላጎት እንዳላቸው ገልጸው መጽሐፍቱን ተቀብሎ ለማሰራጨት በየክልሉ የሚሰራ ለትርፍ ያልተቋቋመ ድርጅት ያስፈልጋልን ብለዋል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። ወደ ተከታዩ ዘገባችን እናልፋለን። ለዛሬ የጋቢና ዘጋቢዎች መስኮት መሰናዶ አንዲት ጠንካራ ወጣት እናስተዋውቃችኋለን። ጽጌ ኩመላ ትባላለች። በእጅና እግሯ ላይ የደረሰባት ጉዳት ሳያግዳት የእጅ ስራ ትሰራለች። የኮምፒውተር ጽሑፍ በመጻፍ ደግሞ ራሷን ታስተዳድራለች። ዘጋቢያችን አኮር መልካ በአምቦ ያገኛትን የዚህችን ወጣት ታሪክ ያካፍለናል። የ25 ዓመቷ አጽጌ ኩመላ ከአምቦ ከተማ ብዙም ባራቀ አንድ የገጠር ቀበሌ ውስጥ ነው የተወለደችው። ጉዳቱ በአካሏ ላይ መቼ እንደደረሰ ከመገመት ውጭም በእርግጠኝነት አታስታውስም። የእጅና እግር አካል ጉዳቱ ስወለድ ጀምሮ የነበረ ነው። ሆኖም አባትና እናቴ ገጠር ስለሚኖሩ ሊሆን ይችላል፣ ወይም ቴክኖሎጂን ባለመስፋፋቱ ይመስለኛል። በወቅቱ ወደ ሐኪም ቤት ወስደው ሊያሳክሙኝ አልቻሉም። ቤተሰቦቿ ቤት ውስጥ ደብቀው ሊያስቀሯት ጥረት እንዳደረጉ የምታስታውሰው ጽጌ ትምህርት ቤት ለመግባት ባደረገችው ውትወታ ምክንያት ትምህርት ቤት ልትገባ መቻሏን ትናገራለች። ነገር ግን እንደ ማንኛውም ተማሪ በየዕለቱ መደበኛ ትምህርቷን ለመከታተል የትምህርት ቤቱ ርቀት አስቸጋሪ እንደነበር ታስታውሳለች። ለመ ወጋ ሰዴት ታይሙ ነበሩም ሳገል በረዱ የሚበረዱ ጥቆ ፈጎዳ ትምህርት ቤት የገባሁት በስምንት ዓመቴ ነበር። ቤታችን ከትምህርት ቤቱ ርቀት ነበረው። በንብርክክ እየሄድኩ ነው ትምህርቴን የተማርኩት። የአካል ጉዳት አንድን ሰው ከትምህርት ወይም ከማንኛውም ዓላማው ሊያስቀረው አይችልም። እኔ ዊልቸር ላይ ተቀምጬ የፈተና ለመውሰድ ስዘጋጅ ፈታኞቹ በመከልከላቸው ለአህዴ ቃል ከክፍል ክፍል ተዘዋውሬ ነበር በዚህም ምክንያት በጣም ተሰምቶኝ ስለነበር ውጤት የቀነሰብኝ። ከዛ በፊት ግን ከአንደኛ ክፍል ጀምሮ እስከ አራተኛ ድረስ አንደኛ ደረጃ ተማሪ ነበርኩ። እስከ አስረኛ ክፍልም ቢሆን በውጤት ከደረጃ አልቀነስኩም ነበር። ከዛም ወደ መዳ ወላቡ የሚባል ኮሌጅ ነጻ ትምህርት እድል ተሰጥቶኝ ሶስት ዓመት ተምሬ ዲፕሎማ አግኝቻለሁ። ጽጌ ራሷን ችላ ለመኖር በምታደርገው ጥረት ብዙ ፈተናዎች ቢያጋጥሟትም አብዛኛዎቹም በጥንካሬ ማለፏን ትናገራለች። አሁን ከዚህ ሁሉ በኋላ ከራሷ አልፋ ሌላ ዘመድ እያስተማረች መሆኑን ትገልጻለች። እዚህ ለመድረስ እንጀራ ጭምር እየጋገረች ትሸጥ እንደነበር አስታውሳ፣ አሁን በኮምፒውተር የጽሁፍ አገልግሎት እየሰጠች ራሷን ታስተዳድራለች። ቪዥን ኮሚኒቲ የተባለ የበጎ አድራጎት ማህበር ያገለገለ ኮምፒውተርና ፕሪንተር በአምስት ሺህ ብር ገዝተውልኝ ነበር ሌላ የሚረዳኝ ቤተሰብ ዘመድም ሆነ የማውቀው ሰው ባለመኖሩ የቤት ኪራይም መክፈል ስለማልችል እዛው በምኖርበት ክፍል ውስጥ ዳንቴል እየሰራው በአመቱ ኮምፒውተር ተቃጠለብኝ። አሁንም ተስፋ ሳልቆርጥ የአምቦ ዩኒቨርስቲን ትብብር ጠይቄ አዲስ ኮምፒውተር ተሰጠኝ። ይህም የመስራት ጉጉቴን ጨመረው። አሁንም የጥልፍ ስራና ና የኮምፒውተር ጽሁፍ ነው የምሰራው። ጽጌ ወጣቶች አካላቸው በመጎዳቱ ማድረግ የሚፈልጉትን ነገር ከማድረግ ወደኋላ እንዳይሉ ትመክራለች። ቆራጥኩ ራሳችሁን አትናቁ። ራሳችንን መናቅ የለብንም ማለት እፈልጋለሁ። የአካል ጉዳት ከትምህርትም ሆነ ከስራ አያስተቋቁልም። ማንኛውም ሰው የሚደርስበት ቦታ ከመድረስም አያግደውም። የግለሰቡ ጥንካሬ ላይ የህብረተሰቡ፣ የቤተሰብ፣ የዘመድ፣ የጓደኛ እንዲሁም የመንግስት ትብብር ደግሞ አስፈላጊ ነው። አስፈላጊው ትብብር ቢደረግ ማንም ከዓላማው አይሰናከልም። ለወደፊቱም ስራዋን ለማጠናከርና ትምህርቷንም ለመቀጠል እቅድ እንዳላት ተናግራለች። ለአሜሪካ ድምፅ ናኮር መልካ ካምቦ ከአሜሪካ ድምጽ ራዲዮ የሚተላለፈውን ጋቢና ቪኦኤ ነው እያዳመጣችሁ የምትገኙት አድማጮቻችን። ቅኔ ቴክኖሎጂስ የእጅ ስልክና ኮምፒውተሮች ላይ ጨዋታዎችን የሚያመርት ድርጅት ነው። በቅርቡ ከኢትዮጵያ ባህላዊ ጨዋታዎች መካከል አንዱ የሆነውን የገበጣን ጨዋታ ወደ ኮምፒውተር ላይ ጨዋታ ቀይሮ ለተጠቃሚዎች አቅርበዋል። የድርጅቱ መስራችና ዋና ስራ አስኪያጅ ዳዊት አብርሃ መሰል ጨዋታዎች የኢትዮጵያውያንን ባህልና ትውፊት በዘመነኛ መንገድ ለማስተዋወቅ ያለውን ፋይዳ ያነሳሳል ይላል። የድርጅቱን የእስካሁን ጉዞም ለሀብታሙ ስዩም አጫውቶታል። በቀደመው ዘመን ከሊቅ እስከ ደቂቅ ከሚዘወተሩ አሁንም ድረስ በገጠሪቱ የሀገሪቱ ክፍል ተወዳጅነታቸው ካልነጠፈ ጨዋታዎች አንዱ ገበጣ ይሰኛል። እንጨት ተፈልፍሎ አለያ ጭቃ ተቦክቶ ወይንም መሬት ተቆፍሮ በሚሰሩ እስከ 18 የሚደርሱ ጉድጓዶች ውስጥ ሁለት ተፋላሚዎች ጠጠሮችን እያነሱ እየጣሉ የሚጫወቱት የአይምሮ ፉክክር ነው። ዛሬ ላይ ያንን ጨዋታ ለመጫወት የሚፈልጉ ቢኖሩ የእጅ ስልካቸውን መጠቀም ብቻ ሊያስፈልጋቸው ይችላል። ምክንያቱ ደግሞ ቅኔ ቴክኖሎጂስ የተሰኘው ወጣኔ ድርጅት ጥንታዊውንና ባህላዊውን ገበጣ ዘመነኛ ጨዋታ አድርጎ አምጥቶታልና ዋና መሰረታዊ ስራችን የሞባይል ጌሞች ነው የሚሰራው ምናልባት ከዚህ በፊትም አይታቸው ወይም ሰምተ ከሆነ ኩኩሉ የሚባል ጌም ለቀ ነበረ። አሁን አንድ አመት ከግማሽ አልፈዋል። አሁን በቅርብ ደግሞ ገበጣ የሚባል ጌም ለቀቅን። እንደዚህ አይነት ስራዎች ነው እንግዲህ እስካሁን ስንሰራ ነበረው። የሰማችሁት ወጣት ዳዊት አብርሃም ይባላል። የቅን ቴክኖሎጂስ መስራችና ዋና ስራ አስኪያጅ ነው። ከባልደረቦቹ ጋር በመሆን ኢትዮጵያ ውስጥ ብዙም ባልተስፋፋው የስልክና የኮምፒውተር ላይ ጨዋታዎች ፈጠራ ወይም ማምረት ዘርፍ ውስጥ ይንቀሳቀሳሉ። መንገዳቸው ከፈተና የጸዳ አይደለም። ስንጀምር መጀመሪያ ላይ በእርግ በሪ ሁለት ዓመት ተኩል ትልቅ ትልቅ ያጋጠመን ችግር በሙያው ላይ ያሉ ሰዎችን ማግኘት ነበረ። አሁን እኔ በኮምፒተር ኢንጂነሪንግ ነበረ የተመረኩትማ እኔ ጌም ደብሎፕ አረግ ነበረ ከዚህ በፊት። ያን ጊዜ ኩኩሉን ስንሰራ ሶስት ሰዎች ብቻ ነበር በቃ እዚህ ላይ መስራት የምንችለው። እኔም ብዙ ቦታ ፈልጌ ፈልግና ሳገኙ ያ ድርጅቱ እና ኢንዱስትሪው ከሌለ ደግሞ እዛ ነገር ላይ ራሳቸውን ለማብቃት ሙያውን ለመቻል በደንብ ለማሳደግ ራሳቸውን የሚሞክሩ ብዙ ሰዎችም አታገኙ። ኩኩሉ አሁን የመጀመሪያውን ጌማችንን ስንለቅ አስራ አምስት የሆኑ ሰዎች ተሳሰቡበታል። በተለያየ ዘርፍ ማለት ነው። በአኒሜሽኑም፣ በሶፍትዌር ዲቨሎፕመንቱም፣ በሚዚኩም፣ በስቶሪ ክሪኤሽኑም እንደዚህ ብዙ እና ደስ የሚለው ነገር አሁን ዩኒቨርሲቲ በምንሄድበት ጊዜ የተለያዩ ዩኒቨርሲቲዎች እንጎበኛለን ኢትዮጵያ ውስጥ ተማሪዎቹ በጣም ኢንትረስትድ ሆነው በቃ ጌም ላይ እየሰሩ ከእኛ ጨርሰን ወይ የራሳችንን የጌም ድርጅት ወይም ደግሞ እንደ ቅኔ አይነት ድርጅት መግባት እና መስራት እንፈልጋለን እያሉ ብዙ ሰዎች ሞቲቬትድ ሆነው ሲሰሩ ስናይ በጣም ደስ ይለናል። ይህንንም እንደዚህ ራሱ መድረሱ ሁለተኛው ትልቁ ችግር ደግሞ ኢትዮጵያ ውስጥ ማንኛውም አይነት ስታርታፕ ላይ ያለው ችግር ኢንቨስትመንት መጀመሪያ ላይ ማግኘት መረጃ የለም፣ ዳታ የለም። አሳይተህ እንደዚህ እንደዚህ ማድረግ እችላለሁ ብለን ታሳየው ዳታ የለም እና አንድ ሴክተሩ ኢንቨስተርም ስላገኘን ነው እኛም አይቶ ፖቴንሻላችን አይቶ እንትን ማድረግ እፈልጋለሁ ምርት እፈልጋለሁ ያለ ሰው ስላገኘን ነው። እኛም ደረስነው እና ነው እያሳለፍን ያለ ነው ገበያ የሚባል ድርጅት እና እነሱ ናቸው አክሽኒ ፋይናንስም አድርገው ነገራችን ሁሉንም ነገራችንን አሟልተውልን ብዙ ነገር ግንጸር ያደርጉ ኤሌክትሮኒክስ ጨዋታዎች ከማዝናናታቸው ወዲህ አሉታዊ ስም የማግኘታቸው እውነታም የሚካድ አይደለም። ሱስ ከማስያዛቸው አልፎ ታዳጊዎች ከማኅበራዊ መስተጋብር ርቀው ግለኝነታቸውን የሙጥኝ እንዲል ያደርጋሉ በሚል የሚወቅሷቸው አሉ። የቅኔ ቴክኖሎጂስ መሥራች ለሆነው ዳዊት አብርሃም ግን እነዚህ ጨዋታዎች የሀገርን ባህልና ትውፊት በማስተዋወቅ ረገድ ያላቸው ጥቅምም መዘንጋት የለበትም። ጨዋታ የሚባለው ነገር ውስጣችን ያለ ነገር ነው፣ መቼም የምናወጣው እና የምንጥለው አይነት ነገር አለና ሁሉም ነገር ያለ አግባብ እና ያለ ልኩ ሲሆን እንደሚጎዳው የራሱ አይነት ጉዳት ይኖረዋል። ትልቁ ዓላማችን መመሰለህ እኛ የምንሰራቸውን ጨዋታዎች አይታቸው ከሆነ ውስጣቸው ኢትዮጵያዊነትም ቀጥሎም አፍሪካዊነትን የሚያጎሉ እንደ ትልቅ አድርገው የሚያሳዩ ናቸው እና በማድርግበት ወቅት ብዙ የኢትዮጵያዊ ወይም አፍሪካዊ የሚላቸው እንደዚህ ምዝናናበት ነገር አልነበረም፣ እና እኔም ሆነ በእኔ ማቃቸው በእኔ እድሜ ያሉ ልጆችን ሳይ እንግሊዝኛ ማውራትና የእንግሊዝኛ ፊልም ማየት ቀጥሎ ደግሞ ቀንደምን ብሎ ከሀገር ወጥቶ አሜሪካ መሄድን ነበረ እንደ ትልቅ አይነት ነገር አርግን ስለሆነ ያ የመጣው ህጻንነህ እኮ ያን ነገር የምታስበው፣ የአሜሪካ ኢኮኖሚክ ሲትዌሽን ጥሩ ነው ብለህ ስለምታስብ ሳይሆን፣ ሱፐርማን ነጭ ነው፣ ፈረንጅ ነው፣ እንግሊዝኛ ነው የሚያወራው። እኔ ደግሞ ሱፐርማን ነው የምወደው፣ ስለዚህ መሆን እፈልጋለሁ ብለህ ስለምታስብ ነው። እና ያ ነገር መስተካከል የሚችለው በአርት ነው። ብዙ ጊዜ ራሳችንም ብራንድ በማድረግ ትልቅነታችንን የሚያሳዩ ነገሮችን ፈጥሮ በማሳየት ኢትዮጵያ ውስጥና አፍሪካ ውስጥ መኖርና ኢትዮጵያዊን አፍሪካዊ መሆን ምን ያህል ትልቅ የሆነ ነገር እንደሆነ ማሳየት የምንችልበት መንገድ ትልቁ አርት ነው እና ያን በጨዋታ መልኩ ስታመጣውና ለልጆች ስታቀርብላቸው የተሻለ የሆነ አማራጭ ይሆናል። ቅኔ ቴክኖሎጂስ የሚያመርታቸውን ጨዋታዎች በዋናነት ለእጅ ስልክ ተጠቃሚዎች ይሸጣል። የጨዋታዎቹና አብረዋቸው የሚመጡ አገልግሎቶች ዋጋ ከሁለት ብር እስከ አስራ ስድስት ብር ይደርሳል። ትልቅ የፈጠራና የገንዘብ አቅምን የሚጠይቀውን የኤሌክትሮኒክስ ጨዋታዎችን የማምረት ዘርፍ ራሱን ችሎ ቆሞ ማየት እንደሚናፍቅ ዳዊት ነግሮናል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም፣ ዋሽንግተን ዲሲ። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ መሰናዶ እንለፍ። ሰውነት ቢሻው የኢትዮጵያ ብሔራዊ ቡድንን ለአፍሪካ ዋንጫ ማብቃት በመቻላቸው ይታወሳሉ። የማሰልጠን ስራቸውን ከለቀቁ በኋላ ደግሞ ፊታቸውን ወደ ታዳጊ ሰልጣኞች አዙረው ከሌሎች አሰልጣኞች ጋር በመሆን ስልጠና እየሰጡ ይገኛሉ። አገርን ለመለወጥ ወጣት ላይ ትኩረት ማድረግ አስፈላጊ ነው ብለው ያምናሉ። ሰሞኑን እዚህ ዋሽንግተን ዲሲ ነበሩ። ጽዮን ግርማ እናግራችኋለች ተከታዩን ዘገባም አሰናድታለች። አሰልጣኝ ሰውነት ቢሻው በይበልጥ የታወቁት የኢትዮጵያን ብሔራዊ ቡድንን ለአፍሪካ ዋንጫ ባበቁበት ወቅት ከአምስት ዓመታት በፊት ነበር። አሁን አሰልጣኝ ሰውነት ፊታቸውን ወደ ታዳጊዎችና ወጣቶች አዙረዋል። እኔና ወጣቶች የማንነጣጠል ባልንጀራዎች ነን እና እነርሱ ላይ እየሰራሁ ነው ይላሉ። ሕይወቴን በሙሉ ከወጣት ጋር ነው ያለሁት። ድሮ መምህር ነበርኩ፣ ከወጣት ጋር ነው የነበርኩት። ያንን ከተውኩ በኋላም በስልጠናው ዓለም በስፖርቱ ዙሪያም ከገባ በኋላ ከወጣቶች ጋር ነው ያለሁት እና በየዘመኑ ያሉትን ወጣቶች በሙሉ አውቃቸዋለሁ። አሁንም ያሉትንም ከዚያ በፊትም ያሉትንም ወጣቶች እና እንግዲህ እንደሚታወቀው አገር አገር ማለት ትውልድ ነው። ትውልድ ማለት ደግሞ ይህ ወጣቱ ነው። ትላልቁ ሰው ሰርቶ አልፎ አገሩን እዚህ ደረጃ አድርሷል። ግን አሁን የሚወጣው ደግሞ የሚበቅለው ወጣት ደግሞ በሚገባ ተሰርቶ ማደግ አለበት። ራሱን አውቆ ማንነቱን አውቆ አገሩን አውቆ ማደግ ስላለበት፣ ሁለተኛም በሙያም አንፃር ደግሞ ሁልጊዜ ተሸናፊ የምንሆንበት መንገድ በሁሉም ስፖርት አይነት ተሸናፊ ለምንድን ነው የምንሆነው? ቆጫል ስፖርት የወጣቱ ነው። ነገር ግን የወጣቱ ሆኖ በትክክለኛ ዕድሜ ክልል የሚፈለገው ስራ ስለማይሰራበት ሁልጊዜ ወጣቱ እየባከነ ነው የሚያድገው እና የሚጠፋውም አገሩን ሳያገለግል ሕዝቡን ሳያገለግል ይጠፋል። በቀጣይ የተሻለ ነገር ለማምጣትም ከስር መሰረቱ መስራት ያስፈልጋል በሚል እምነት ከሌሎች አስር አሰልጣኞች ጋር በመሆን ባቋቋሙት ማሰልጠኛ ከስድስት አመት ጀምሮ ታዳጊዎች በመቀበል እያሰለጠኑ መሆኑን ይናገራሉ። ስለዚህ እኔ በወጣቶች አካባቢ ላይ በምችለው አቅም በዓለም በሚሰራበት መስመር ውስጥ ህጻናቶቹ ገብተው በማንኛውም መልኩ በስርዓታቸው ካልቸራቸው እንዲያውቁ፣ በትምህርታቸው ጎበሎች እንዲሆኑ፣ ሥነ ምግባር እንዲኖራቸው፣ ኃላፊነት እንዲሰማቸውም ጭምር ያ በምሰራበት የስፖርት አይነት በእግር ኳሱ ብቻ ማሰልጠን ሳይሆን፣ በትምህርታቸውም በማንኛውም አይነት መልኩ ታንጸው እንዲያድጉ የበኩላችን ስራ እየሰራን ነው። አንድ አምስት አመት ሆኖናል አሁን። ጥሩ ጥሩ ሕጻናቶችንም ፈጥረናል። በዚህ በኩል ያሉ ወላጆችም በጣም እጅግ በጣም ደስተኞች ናቸው። ይህን ስራ እንቀጥላለን እንግዲህ እድሜያችን እስከፈቀደ ድረስ። ሰልጣኞቹን ወላጆች እንደሚያስመዘግቧቸው ገልጸው አጠቃላይ የስልጠና ወጪው ከዚህ ክፍያ በሚገኝ ገቢ እንደሚሸፈን ይናገራሉ። ሰልጣኞቹ ወጣቶች የሚሰለጥኑት እግር ኳስ ብቻ አይደለም የሚላሉ አዎ እግር ኳስ ስለጥናሉ ስነ ምግባር እና ስለ ሀገራቸውም እንዲያውቁ መከባበር ምን እንደሆነ አያውቅም ያሁን ወጣት መከባበር ሰው ማክበር ታላቁን ማክበር አያውቅምና መከባበር እንዳለ ስርአት ይዞ ማደግ እንዳለበት ከእግር ኳሱ ጎን ለጎን አብረን ይዘን እያስተማር ናቸውን ያለ ነው እግር ኳሱን ስልጠናውን በተመለከተ አለም በሚሰራበት እድሜን መሰረት ያደረገ ስራ ነው የምንሰራው የስድስት አመት ልጅ ምንድን ነው ሌላው አሜሪካን ሀገር ያለው ስፔን ያለው እንግሊዝ ያለው ስድስት ዓመት ልጅ ምን ይሰራል? የእኛ ሀገር ልጅ ደግሞ ምን ይሰራል ነው እና ካሪክለሙ ልክ ሌላው ዓለም በሚሰራበት መስመር ውስጥ አድርገን እየሰራን ነው። የካልቸሩን በተመለከተ ኢትዮጵያዊነትን በተመለከተ ግን ልጆች ኢትዮጵያዊ ባህላቸውን ይዘው እንዲያድጉ የበኩላችንን እያደረግን ነው። ለምሳሌ ከአለባበሳቸው ጀምሮ። ግን በትምህርታቸው ነገር ያለው ሌላ ሌላ አሰራር ነው። ነገር ግን በአለባበስ በኩል አሁን ቅጡን ያጣ ነው አለባበሱ። የሰው ሲፈልግ ጸጉሩን እንደፈለገ ነው የሚያደርገው። ሱሪውን ይቀዳል፣ ዝቅም አድርጎ ሊሄድ ይችላል። ሱሪውን የመሳሰለ የተወጣጠሰ ሱሪ ለብሶ ይመጣል እና እንዲ እንዲህ አይነቱ ነገር እኛ ጋር አይሰራም በምንም አይነት። ጸጉሩንም ቢሆን በእንደዚህ የፈትሎ አንጨብሩ አይመጣም። ትክክለኛ ጸጉር አቆራረጥ ቆርጦ ይመጣል። አለባበሱን፣ ትክክለኛ አለባበሱን ለብሶ ይመጣል። ከጓደኞቹ ጋር በሚገናኝበት ጊዜ ሰላም ብሎ እንደ ማድራችሁ ነው ዋላችሁ ብሎ ይሄዳል። በትምህርቱ ደግሞ አንድ ደረጃ ያቋቁመናል። ከአንድ እስከ አስረኛ ካልወጣ አንቀበለውም በሚል ነገር ግን ከዛ በላይ የሚወጡ ከሆነ አጠናለሁ ብሎ ቃል የሚገባ ከሆነ እና ያንን በየሰሚስተሩ የሚያሻሽል ከሆነም ያን ነገርም ከወላጅ ጋር እየተመካከርን ልጆቹ በሚገባ እግር ኳሱን ስለሚወዱት አሁን ያልኩሽን ነገሮች በሙሉ እያሻሻሉ ሥነ ሥርዓት ይዘው ዲሲፕሊን እንደሆነው እንዲያድጉ እያደረግናቸው ነገር ነው ያለ ነው። እና አሰልጣኝ ሰውነት ቢሻው በሁሉም መስኩ በጥብቅ ክትትል የሚሰለጥኑ ወጣቶች ውጤት ያስመዘግባሉ የሚል ጥልቅ እምነት አላቸው። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ ተከታዩ መሰናዷችን ሴቶች በጋቢና ነው። ለሴቶች መብት እኩልነት የሚሰራ ሴታዊት በቅርቡ ጾታዊ ጥቃት ለደረሰባቸው ሴቶችና ወንዶች የነፃ ምክርና የሪፈራል አገልግሎት የሚሰጥ የስልክ መስመር ለመጀመር ዝግጅቱን እያጠናቀቀ ይገኛል። የዚህ አለኝታ የተሰኘ የስልክ መስመር ፕሮግራም አስተባባሪን ኤደን ገረመው አነጋግራ ተከታዩን አሰናድታለች። የዛሬ አምስት ዓመት ገደማ የተመሰረተውና ለኢትዮጵያውያን ሴቶች እኩልነት የሚተጋው ሴታዊት ድርጅት በቅርቡ ጾታዊ ጥቃት ለሚደርስባቸው ሴቶችና ወንዶች የምክርና የሪፈራል አገልግሎት የሚሰጥ ነጻ የስልክ ጥሪ አገልግሎት ለመጀመር ማሰቡን አብስሯል። ለዚህ ትልቅ ዓላማ ላለው ፕሮጀክት መነሻ የሆነው ደግሞ ቀደም ሲል የሴት ልጅ ጥቃት ጋር በተያያዘ በተለያዩ የአገሪቱ ክፍሎች የተደረጉ የምን ለብሳ ነበር የአልባሳት ኤግዚቢሽን እንደሆነ የነጻ የስልክ ጥሪው ፕሮጀክት አስተባባሪ ጺሆን ሞላ ትናገራለች። ምንድነው አሁን ሴታዊት የምታውቂው በሴቶች ላይ ስምትናት እና በዚህ በሴቶች ጉዳይ ላይ እንደምንሰራ ማህበረሰቡ ያውቃል፣ በሚዲያዎች ይታያል ምናምን እና ምን ለብሳ ነበር ኤግዚቢሽን በብዙ ሚዲያ ላይ ተላልፏል። እሱ ላይ በተደፈሩ ጊዜ ትክክለኛ የለበሱት ልብስ በመውሰድ የሚያሳይ ኤግዚቢሽን ነበር። እና በብዛት ሴቶች በተደፈሩ ጊዜ አይ በቃ እንደዚህ ለብሳ ነው ማለት ነው ወይም እዚህ ቦታ ነበረች ማለት ነው ወይም ምን አርደሹ ነው ምን አሳይተሹ ነው ምናምን የሚባሉ ጥያቄዎች አሉ። እነዚህ ጥያቄዎች ደግሞ ኦልሬዲ ተጠቂ የሆነችውን ሴት እንደገና ተጠያቂ ማድረግ ነው ግን እና እሱን ለማስቀረት ያደረግነው ነው። ከዛ የእንግዳውስ መደፈር ላይ ይሰራሉ ማለት ነው፣ ወይም እነዚህ አይነት ጥቃቶች ላይ ይሰራሉ ማለት ነው ተብሎ ብዙ ሰዎች በቢሮ ስልክ ይደውላሉ ወይ በእያንዳንዳችን የ ግል መስመር ይደውላሉ ወይ ኢሜል ይልካሉ። እንደዚህ አይነት ጾታን መሰረት ያደረገ ጥቃት ሲደርስባቸው ማለት ነው እና ጨመረ ማለት ነው። ስለዚህ እኛ ካሰብ ነው በላይ ሆነብን አቅሙም አልነበረንም። ይህንን እያንዳንዱ ማስስቴ ማድረግ ማየት እንደሚሄድ ብዙ ና አቅም ነበር። ስለዚህ ምክንያት ነው ስለምን እንደዚህ አይነት የሆትላይን አንጀምር እንደሚሉ ነው ሀሳቡ የተጀመረው ማለት ነው። ይህ የነጻ የስልክ ጥሪ አገልግሎት ጾታዊ ጥቃት ለደረሰባቸው ሰዎች በቀጣዮቹ ጥቂት ወራት ውስጥ አገልግሎትን መስጠት የሚጀምር ሲሆን ከጠዋቱ ሁለት ሰዓት ተኩል እስከ አስራ አንድ ሰዓት ተኩል የሚሰራ ይሆናል። አሁን ይሄንን አጭር ነጻ የስልክ መስመር ለማግኘት እየሞከርን ነው። ከአዲስ አበባ ዩኒቨርሲቲ የስነ ልቦና ዲፓርትመንት ጋር አብረን በመስራት ላይ ነን። ከዚህ ዲፓርትመንት ኢንተርኖች እንወስዳለን። እኛንም ይጠቅሙናል፣ ሆትላይኑንም ይጠቅማሉ። እንደዚሁም ደግሞ እነሱም ስርአተ ፆታ ላይ እና ደግሞ የፆታ ጥቃት ላይ ካውንስሊንግ ልምድ አግኝተው ይወጣሉ ማለት ነው። ስለዚህ ከአዲስ አበባ ዩኒቨርሲቲ የስነ ልቦና ዲፓርትመንት ነው። ምንስ ከዛ ባለፈ ማፒንግ እየሰራ ነው ቅድም እንዳ ያልኩሽ ማን ምን ይሰራል የሚለው ላይ የትኛው ሐኪም ቤት ምን እየሰራ ነው፣ ሴቴት ያሉት ፖሊስ ጣቢያ፣ ፖሊስ መምሪያዎች ጋር እየሄድን ለፕሮጀክታችን እያስረዳናቸው እና ምን እንደሚሰሩ እያጣራን እንገኛለን ማለት ነው። በአሁኑ ሰዓት የመጀመሪያው ሰባት ወር እንደ ፓይለት ስቴጅ ነው የሚሆነው። ግንጊት ሰርቪስ እንሰጣለን። እንዳልኩሽ ከአዲስ አበባ ዩኒቨርሲቲ የስነ ልቦና ዲፓርትመንት ተማሪዎች ጋር ነው የምንሰራው። ከዚህ በፊት የነበረን እየተደወለልን ምናምን የነበረው ጥናት እየተሰራበት አይደለም። እያንዳንዳችን ነው ቤታችንም ሆነ እንስራዊን ቦታ ከዚህ በኋላ ግን ጥናትም የሚሰራበት ይሆናል። ለፖሊሲ ለውጥም የሚጠቅም ነው የሚሆነው። ይህን ያህል ሰው በዚህ ምክንያት ደውሏል ያለውን ፖሊሲም እንዲቀነክር የተለያዩ የፖሊስ የሐኪም ቤት ሰርቪሶችም እንዲቀነክር ይረዳል ማለት ነው። እኛ ለመስጠት ያሰብነው የስነ ልቦና ምክርና ሪፈራል እና ሰርቪሶች ላይ ያሉ ኢንፎርሜሽን ነው የምንሰጠው። ወደፊት ደግሞ ለማስፋት ና ህግም ላይ ምን ለመስጠትም እናስባለን። ይህ ነፃ የስልክ መስመር ለሴቶች ብቻ ሳይሆን ለወሲባዊ ጥቃት የተጋለጡ ወንዶችም አገልግሎት የሚያገኙበት እንደሚሆን ይጠበቃል። የአስገድዶ መድፈር ላይ የቤት ውስጥ ጥቃት፣ በብዛት ደግሞ የመደፈር ኬዞች በአባት በአጎት በአካባቢ ባለ ሰው ላይ ይበዛል። የሴት ልጅ ግርዛት ላይ ፆታ መሰረት ያደረገ ሰዎች ዝውውር፣ ያለ ክፍያ ማሰራት ወይም ደግሞ ወሲባዊ ጥቃት፣ እንደዚህ እንደዚህ አይነት ጉዳዮች ላይ ነው የምንሰራው። ግን በአጠቃላይ የምንሰራው ለሴት ብቻ አይደለም። በእርግጠኝነት የጾታ ጥቃት ላይ የሚደውሉ ወንዶች አሉ። ከዛ ባለፈ ደግሞ ሴቶች እንዲሁም የጾታ ጥቃት ቢደርስባቸው ሄደው ሊናገሩትን የሚችሉት ነገር ነው። ወንዶች ግን ይሄ ጥቃት በደረሰባቸው ጊዜ በብዛት አይናገሩትም። ተቀባይነት የሌለው ነገር ነው ደግሞ በቀላሉ ሄዶ የሚናገሩት ነገር አይደለም። የስልክ መስመር ስለሆነ የመናገር እድሉ በጣም ይጨምራል ብለን እናቋለን። በቅርቡ በሴታዊት የማህበራዊ ድረገጽ ላይ በተደረገ የስም ምርጫ ለዚህ የነጻ የስልክ ጥሪ አለኝታ የተሰኘ ስም ከፍተኛ ድምፅ አግኝቶ ጸድቋል። አለኝታ ነጻ የስልክ ጥሪ መስመር መሰረታዊ ዝግጅቱን አድርጎ እንደጨረሰም ስራ ከመጀመሩ በፊት ለሕብረተሰቡ በማህበራዊ ድረገጾችና በሚዲያዎች ላይ እንደሚያስተዋውቅ የፕሮግራሙ አስተባባሪ ጽዮን መላ ነግራኛለች ለአሜሪካ ድምጽ ሬዲዮ ዘገረመ ዋሽንግተን ዲሲ። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አትቪ አማሪክ በትዊተርም እንዲሁ ሃሽታግ አቢና ወይም በመጠቀም አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዳት ካም የኢሜል አድራሻችንንም ተጠቀሙ። ጋቢና ቪኦኤ ብላችሁ የኢንስታግራም ገጻችንንም ተከተሉ። 2022059942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል። አድማጮች፣ የዛሬው የጋቢና ቪኦኤ ዝግጅታችንን አጠናቀናል። በዚሁ ልንሰናበታችሁ ነው። ፕሮግራሙን በመምራት አብረናችሁ የቆየነው ሲዮን ግርማና ሀብታሙ ስዩም ነበር። ዝግጅታችንን በማቀናበር እስካሁን ድረስ አብሮ የነበረ ሞክቢሊያ ቢሮ ነው ደናደሩ። በነገው መሰናዶ እንገናኝ።